ስፖርት ጤና ይስጥልኝ አድማጮች። ኢትዮጵያውያን አትሌቶች በበርሊን ማራቶን ትናንት ዓለምን እጅግ አስደምሟል። ቃለመጠይቅ ይኖረናል። የእንግሊዝ ፕሪምየር ሊግና የጀርመን ቡንደስሊጋ የሳምንቱ ውድድር ውጤቶችንም አካትናል። አብራችሁ ቆዩም። በበርሊን ማራቶን የ50ኛ ዓመት ልዩ የሩጫ ፉክክር ኢትዮጵያውያን አትሌቶች ድል ተቀዳጅቷል። እሁድ መስከረም 19 ቀን 2017 ዓ ም በተከናወነው የበርሊን ማራቶን ኢትዮጵያውያት አትሌቶች ከአንደኛ እስከ አራተኛ ደረጃ ተከታትለው በመግባት መድረኩን ተቆጣጥሯል። አትሌት ትዕግስት ከተማ አሸናፊ በሆነችበት ውድድር አትሌት መስተዋት ፍቅር፣ ቦስና ሙላቴና አበሮ አያና ከአንደኛ እስከ አራተኛ ደረጃ ተከታትለው በመግባት ዓለምን አስደምሟል። በወንዶች ፉክክርም አትሌት ሚልኬሳ መንገሻ ሲያሸንፍ፣ ሃይማኖት አለውም የሶስተኛ ደረጃ አግኝቷል። የአየሩ ጠባይና የመሮጫ መንገዱ ተስማሚ መሆኑ ቀድሞ ቢታወቅም ኢትዮጵያውያን አትሌቶች በበርሊን ማራቶን እንዲህ ያለ እጅግ አስደሳች ውጤት ያስመዘግባሉ ተብሎ ግን ተጠብቆ ይሆን? የኢትዮ ኤፍ ኤም 107.8 የኢትዮ ስፖርት ዋና አዘጋጅና አቅራቢ ምስጋናው ታደሰ አመሰግናለሁኝ። ይህን እድል ስለሰጣችሁኝ። ያው እንግዲህ ሀምሳኛ አመቱን ማክበሩ ብቻ ሳይሆን ሀምሳ ስምንት ሺ ሁለት መቶ አስራ ሁለት ሰዎች የተሳተፉበት፣ ከዚህ ውስጥ አንድ መቶ ስልሳ አንድ ደግሞ ታዋቂ አትሌቶች ናቸው። ይህን ያህል ሰው ሲሳተፍ በበርሊን ማራቶን ታሪክ እንግዲህ ለመጀመሪያ ጊዜ ነው። ትላንትና ይሄ ውጤት ተጠብቋለሁ የሚለውን ነገር እኔ በግሌ ስገልጸው እነዚህም አትሌቶች አውቃቸዋለሁኝ። በተለይም ደግሞ ሶስተኛ የወጣችሁን ቦሰና ሙላትን በደንብ አውቃታለሁኝ። አበሩ አያናም ጎበዝ አትሌት ምሽ ግን አልተጠበቁም ነበር። ለአሸናፊነቱ ከፍተኛ ግምት ተሰጥቷት የነበረችው በሴቶቹ ምድብ ምናልባት ኬንያ ልትፎካከር ትችላለች ተብሎ የተጠበቀችው ጊዜ የብርጓ አልመለሰ ነበረች። እነዚህ አትሌቶች አዳዲስ የመጡ አትሌቶች ናቸው። የተጓዙበት መንገድ፣ ፔሱን የተቆጣጠሩበት መንገድ እጅግ በጣም አስገራሚ ነበር። ለምሳሌ አሸናፊዋን ትግስትን ብንወስዳት ትግስት ከተማን የስምንት መቶ ሜትር እና የአንድ ሺ አምስት መቶ ሜትር ሯጭ ነች። እና ለመጀመሪያ ጊዜ ማራቶን በህይወቷ የሮጠችው ባለፈው አመት ጥር ወር ዱባይ ማራቶን ላይ ነበረ እና ሁለት ሰዓት ከአስራ ስድስት ደቂቃ ከዜሮ ሰባት ሰከንድ የገባችበት ማለት ነው። በነገራችን ላይ በሴቶች ማራቶን ታሪክ የመጀመሪያ ማራቶን ተሮጦ በዚህን ያል ያህል ፈጣን ሰዓት ሲገባ እሷ የመጀመሪያው ሆና ተመዝግቦላታል። ከዛ በኋላ ነው እያሻሻለች የመጣችውና እየመጣችበት ያለው መንገድ አስገራሚ ነው። አሁን ትላንትና ሁለት ሰዓት ከአስራ ስድስት ደቂቃ ከአርባ ሁለት ሰከንድ ነው ያጠናቀቀችው እና ያልተጠበቁ ግን በቀጣይ በኢትዮጵያ አትሌቲክስ ታሪክ ውስጥ ትልቅ ተስፋ የሚፈነጥቁ ድንቅ አትሌቶች የተመለከትንበት ነበር። ውድድሩ ተጀምሮ እስኪያልቅ ድረስ ትግስት ከተማ የተጓዘችበት መንገድ አትሌቷ ምን ያህል ጠንካራ አትሌት እንደሆነች በደንብ በደንብ የሚያሳይ ነው። እውነት ለመናገር ግን አልጠበቅናቸውም። እነዚህ አትሌቶች ግን ትናንትና ቁርጦ ሆናል። ከዚሁ ጋር ተያያዥ ነገሮችን እናንሳና አንደኛ ወጣችው አትሌት ትግስት ከተማ እንዲሁም ከአንድ እስከ አራት ድረስ የተከታተሉትን ብንመለከትም መስታወት ፍቅር፣ ቦሰና ሙላቴና አበሩ አያና በኢትዮጵያ የአትሌቲክስ ብሔራዊ ቡድን ላይ አሉ። ምክንያቱም ጥያቄ ማነሳው በኦሎምፒክ ውድድሮች ላይ አዳዲስ ልጆችን ብዙ ጊዜ አናይም እና እነዚህ ደግሞ በጣም ጎበዞች ናቸው ውጤቱን አሳይተውናል አሉ ወይ ከሌሉ ስለምንድን ነው ወደዛ እንዳይቀርቡ የተደረገው ትልቁ ጥያቄ የሚሆነው ይሄ ነው እንግዲህ እነዚህ አሁን አዳዲስ አትሌቶች በየጊዜው እየመጡ በተለያዩ ከተሞች ላይ ሲያሸንፉ እናያቸዋለን ግን ብሔራዊ ቡድን ውስጥ የተካተቱ አይደሉም ከአንድ እስከ አራት የወጡት አትሌቶች ማለት ነው ከዚህ በፊት በእርግጥ አበሩ አያና የሆነ ወቅት ላይ ብሔራዊ ቡድን ላይ መታ የወጣችበትን አጋጣሚ እናስታውሳለን እና የተወሰኑ ግለሰቦችና ግሩፖች እርስ በርስ መቆራቆስ እንደዚህ አይነት አትሌቶችንም ሰለባ እያደረገብን እንመለከታለን እና በብሔራዊ ቡድን ውስጥ ያልተካተቱ ግን በተወዳደሩባቸው መድረኮች ሁሉ ትልቅ ውጤት የሚያስመዘግቡ ስኬታማ አትሌቶች ናቸው እነዚህ። እንግዲህ፣ የኢትዮጵያ ኦሎምፒክም ሆነ የኢትዮጵያ አትሌቲክስ ፌዴሬሽን እዚህ ላይ ትኩረት እንዲያድርግ በስፖርት ክፍላችንም ማሳሰብ እንፈልጋለን። በኦሎምፒክ ውድድሮች ላይ ኢትዮጵያ አጠቃላይ የአትሌቲክስ ውጤቶቿ ከዓመታት ወዲህ ዝቅ ቢልም በማራቶን ውድድሮች ግን ዳግም ብቅ ብላለች። በፓሪስ ኦሎምፒክ እንደተመለከትነው በሴቶች ፉክክር የአንደኛነቱ ደረጃ ወደ ኢትዮጵያ ባይመጣም በወንዶች የማራቶን ፉክክር ግን በአትሌት ታምራት ቶላ የሁለት ሰዓት ከስድስት ደቂቃ ሀያ ስድስት ሴከንድ ጊዜ አዲስ ክብረ ወሰን ኢትዮጵያ አስመዝግባለች። ብሎ በነበረው የቶኪዮ ኦሎምፒክ በወንዶች ጭራሽ ከቁጥር ሳንገባ በሴቶች ማራቶን በአትሌት ሮዛ ደረጀ ቢያንስ የአራተኛ ደረጃ አግኝተን ነበር። የበርሊንን ጨምሮ በተለያዩ ከተሞች በሚደረጉ የማራቶን ሩጫ ፉክክሮች ኢትዮጵያ በተደጋጋሚ መድረኩን ስትቆጣጠር፣ በኦሎምፒክ ግን አስቸጋሪ የሆነው ለምን ይሆንም? አሁንም የቅድሙን ነገር ነው የምደግመው። የኢትዮጵያ አትሌቲክስ አቅጣጫውን ቀይሯል ሙሉ ለሙሉ። በፊት በየክለቦቻቸው ወይ በግላቸው ሊሮጡ ይችላሉ። ብሔራዊ ቡድን ላይ ግን ሲመጡ አንድ አሰልጣኝ አሉ፣ ዶክተር ወልደ መስቀል ኮስትሬ የሚባሉ በስራቸው የሚያግዟቸው እንደነ ዶክተር ይልማ በርታ፣ እነ ካሱ አለማየሁን የመሳሰሉ እነ ቶሎሳ ቆቱን የመሳሰሉ አሰልጣኞች አሉ። አሁን በግል ትሮጣለ በግል ትሰለጥናለ። አሰልጣኘ የተለያየ ነው ብሔራዊ ቡድን ላይ ስትመጣ አትተዋወቅም። አብረህም አሰራም፣ አንድ ላይም ጭምር አሰራም እና የተለያየ ልምምድ ይዘው ነው የሚመጡት። በጣም ምክንያቱም አትሌቲክስ ራሱን የቻለ ሳይንስ ነው እና በሌላ በኩል ደግሞ ከስነ ልቦና ጋር የሚገናኝ ነው። ለምሳሌ አስር ሺህ ሜትር ፓሪስ ላይ ሲበላሽብን ወደ ሀገር ውስጥ ከተመለሱ በኋላ ሰለሞን ባረጋ የገለጸው አንድ አስተያየት ነበረ። አውሮፕላን ውስጥ እየገባን እያለ ነው አሰላለት እንዴት እንደምንድሮጥ የተነገረን እንጂ እኔም ለብቻዬ በሪውም ለብቻው ዩሚት ቀጀልሻም ለብቻ ነው ስንሰለጥን የነበረው የሚል ነገር አንስቷል። እና ውድድሩ ላይም ማራቶን ላይም እንደዚህ አይነት ነገሮች ናቸው የሚንጸባረቁት። ይሄ ነገር ውጤታችን ላይ ከፍተኛ አስተዋጽኦ አድርጓል፣ ከውጤት መጥፋት ጋር በተያያዘ እና አሰልጣኞቻቸው አይስማሙም እርስ በርስ። ማኔጀሮቻቸው ለየብቻ ነው፣ ንጥቂያ ነው። አይተዋወቁም፣ አይግባቡም፣ የድሮውን ፍቅር አጥተዋል። አንዱ ለውጤታችን መጥፋት ትልቁን አስተዋጽኦ ያደረገው ይሄ ነው። የፓሪስና የቶኪዮን አነሳን እንጂ ከዛ ወደኋላም ስንመለስ ሪዮ ጀምሮ ውጤታችን እየተበላሸ እየተበላሸን የመጣው እውነት ነው። እርስ በርስ አይግባቡም። በቡድን አይሰሩም። ካምፕ አይሰሩም። አንዱ ይሄ ነው። የኢትዮጵያ አትሌቲክስ አሁን በዚህ ሰዓት ላይ የሚመራው በኢትዮጵያ አትሌቲክስ ፌዴሬሽን መሆኑ ቀርቶ በማኔጀሮች እና በአሰልጣኞች መሆኑ ከፍተኛ አደጋና ጥያቄ ምልክት ውስጥ ከቶናል ብዬ አስባለሁ። ለዛም ነው ውጤታችን የጠፋው። በግል በደንብ ይሮጣሉ፣ ውጤት ያመጣሉ። በየተለያዩ ሀገራት እንደ ብሔራዊ ቡድን ግብ ሲመጡ አይግባቡም፣ አብረው አይሰሩም። በጣም ጥሩ እንግዲህ አትሌቶቻችን፣ ወደፊት ወጣቶቹንም እንደዚህ ብሔራዊ ቡድን ውስጥ ታቅፈው የሚወዳደሩበትን ሁኔታ በደንብ ተሰብስበው ይሰራሉ ብለን እናስባለን። ወደፊት ማለት ነው። በፌዴሬሽኑም በኩልም በኦሎምፒክም እንደዚህ ከመድረሱ በፊት የኢትዮ ኤፍኤም 107.8 የኢትዮ ስፖርት ዋና አዘጋጅና አቅራቢ ምስጋናው ታደሰ የበርሊን የሃምሳኛ ዓመት ላይ የተደረገውን የማራቶን ሩጫ ውድድርን በተመለከተ ኢትዮጵያውያን እና ኢትዮጵያውያት ያገኙትን ድል በተመለከተ ለሰጠ ማብራሪያ በአድማጮች ስም ከልብ አመሰግናለሁ። እግዜር ስጥልኝ። እጅግ በጣም አርጌ አመሰግናለሁኝ። ኔም መልካም ጊዜ Champions League. የሻምፒዮንስ ሊግ ጨዋታዎች ነገና ከነገ በስቲያ ይከናወናሉ። በነገው ዕለት የጀርመኖቹ ቦሩሲያ ዶርትሙንድ ባየር ሌቨርኩሰን ና ሽቱትጋርት ይፋለማሉ። ከዋነኞቹ ቡድኖች መካከልም ማንቸስተር ሲቲ፣ አርሰናል፣ ፓሪስ ሳንጀርሞ፣ ኤስ ሚላን ና ኢንተር ሚላን እንዲሁም ቦሩሲያ ዶርትሙንድ ና ባርሴሎናም የሚጫወቱት በነገው ዕለት ነው። በበነጋታው ረቡ ከሚፋለሙት ዋነኞቹ ቡድኖች መካከል ደግሞ እነ ሊቨርፑል፣ ጁቬንቱስ፣ ላይፕሲሽ፣ ሪያል ማድሪድ አትሌቲኮ ማድሪድ እና ባየር ሚንሽን ይገኙበታል። የአውሮፓ ሊግ ሁለተኛ ዙር አስራ ስምንት ጨዋታዎች ደግሞ ሐሙስ ዕለት ይከናወናሉ። ማንቸስተር ዩናይትድ ከፖርቶ ጋር የሚያደርገው ጨዋታ ይጠበቃል። የመጀመሪያ ዙር ጨዋታዎች ባለፈው ሳምንት ረቡዕና ሐሙስ ተከናውኗል። ፕሪሚየር ሊግ። በእንግሊዝ ፕሪሚየር ሊግ የሳምንቱ መጨረሻ ግጥሚያዎች ማንቸስተር ዩናይትድ ትናንት በሜዳው ኦልትራፎርድ ስታዲየም በደጋፊዎቹ ፊት በቶትናም የሶስት ለ ዜሮ ሽንፈት አስተናግዷል። አርባ ሁለተኛው ደቂቃ ላይ የብሩኖ ፈርናንዴሽ በቀይ ካርድ ከሜዳ መሰናበት በእርግጥም ቡድኑን እጅግ ነው የጎዳው። አሰልጣኝ ኤሪክ ቴናግ ከቡድኑ ጋር ያላቸው የወደፊት እጣ ሰሞኑን እጅግ መነጋገሪያ ሆኗል። የማንቸስተር ዩናይትድ ምንጮች ግን ለዜና አውታሮች እንደተናገሩት በአሁኑ ወቅት ቡድኑ ዋነኛ ትኩረቱ ሐሙስ ዕለት በአውሮፓ ሊግ ከፖርቶ ጋር ለሚያደርገው ጨዋታ ነው ብሏል። ማንቸስተር ዩናይትድ ሐሙስ በኤስታዲዮ ዶ ድራጋው ስታዲየም ፖርቶን ይገጥማል። በፕሪምየር ሊግ ተደጋጋሚ ሽንፈት በሰባት ነጥብ ብቻ ተወስኖ 12ተኛ ደረጃ ላይ ለሚገኘው ማንቸስተር ዩናይትድ በእርግጥም የአውሮፓ ሊግ ግጥሚያዎቹ ወሳኝ ናቸው። ቅዳሜ ዕለት አርሰናል ሁለት እኩል ከነበረበት ሁኔታ ባለቀ ሰዓትም ያደረገው ፍልሚያ ማንነቱን ያሳየበት ነው ሲሉ አሰልጣኙ ተናግሯል። ከላይስተር ሲቲ ጋር በነበረው ግጥሚያ አርሰናል መደበኛው ዘጠና ደቂቃ ተጠናቆ በባከነ ጭማሪው አራተኛና ዘጠነኛ ደቂቃዎች ላይ በተከታታይ ባስቆጠራቸው ሁለት ተጨማሪ ች አራት ለሁለት ማሸነፍ ችሏል። አርሰናል በሻምፒዮንስ ሊግ ነገ ከፈረንሳዩ ፓሪስ ሳንጀርሞ ጋር ለሚኖረው ግጥሚያም በጥሩ ሁኔታ ላይ እንደሚገኝ አሰልጣኝ ሚካኤል አርቴታ ተናግሯል። ወልፍስን በሜዳው ሁለት ለአንድ አሸንፎ የተመለሰው ሊቨርፑል የደረጃ ሰንጠረዡ መሪነትን ከማንቸስተር ሲቲ ተረክቧል። ማንቸስተር ሲቲ ኒውካስልን ሊገጥም ሄዶ በአንድ እኩል ውጤት ነጥብ ተጋርቷል። ከመሪው ሊቨርፑልም በአንድ ነጥብ ተበልጦ እንደተከታዩ አርሰናል አስራ አራት ነጥብ ሰብስቧል። ስታንፎርድ ብሪጅ ስታዲ ስታዲየም ውስጥ ብራይተንን አራት ለሁለት ያበራየው ቸልሲ በ13 ነጥብ አምስተኛ ደረጃ ላይ ይገኛል። ሊቨርፑልና አርሰናል በካራባው ዋንጫ ግጥሚያም ረቡዕ ዕለት ተጋጣሚዎቻቸውን በተመሳሳይ አምስት ለአንድ አሰናብቷል። ዛሬ ማታ ቦርመስ ከሳውሳምፕትን ጋር ተስተካካይ የፕሪሚየር ሊግ ስድስተኛ ጨዋታውን ያደርጋል። ቡንደስሊጋም ትናንትና ከትናንት በስቲያ በነበሩ የቡንደስሊጋ ግጥሚያዎች በ13 ነጥብ የደረጃ ሰንጠረዥን የሚመራው ባየር ሚሽን በ10 1 ነጥብ አራተኛ ደረጃ ላይ ከሚገኘው ባየር ሊቨርኩሰን ጋር አንድ እኩል ተለያይቷል። 12 ነጥብ ሰብስቦ ሁለተኛ ደረጃ ላይ የሰፈረው አይንትራክት ፍራንክፉርት ሆልሽታይን ኪልን በገዛ ሜዳው አራት ለሁለት ጉድ አድርጓል። ላይፕዚግ አውግስቡርግን ቅዳሜ ዕለት አራት ለዜሮ ድባቅ መጥቶ ነጥቡን 1 11 በማድረስ ሶስተኛ ደረጃ ላይ ይገኛል። ቦሩሲያ ዶርትሙንድ 10 ነጥብ ባለው ቦሁምን አርብ ዕለት አራት ለሁለት አሸንፏል። ሆፍናይም በ3 ቦሁምና ሁልሽታይን ኬል በአንዳንድ ነጥብ ከ16ኛ እስከ 18ኛ ወራጅ ቀጠና ውስጥ ሰፍሯል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ አይለን። ማንተጋፍቶት ስለሺነኝ፣ መልካም ጊዜ፣ ጤና ይስጥልኝ።